በትላንትና ዕለት በአዳማ ከተማ የተጀመረው የጨፌ ኦሮሚያ አምስተኛ የሥራ ዘመን ሁለተኛ ዓመት አምስተኛ መደበኛ ጉባኤውን ዛሬ እንደሚያጠናቅቅ ለመረዳት ተችሏል። የጉባኤው ዋና አጀንዳ ከሆኑት መካከል አንዱ የሆነው የ2009 ዓ.ም የግማሽ ዓመት የሥራ አፈጻጸም ሪፖርት ትላንት ለጨፌ አባላት ለግምገማ ቀርቦ እንደነበረ የጨፌ ኦሮሚያ የኮሚኒኬሽን ጉዳዮች ኃላፊ አቶ ሀብታሙ ደምሴ ለዶቼቬሌ ተናግረዋል። ትላንት በስብሰባው ላይ ለተገኙት የኦሮሚያ ክልል ርዕሰ መስተዳደር ለአቶ ለማ መገርሳ ከጨፌ አባላት ጥያቄዎች ተነስቶ እንደነበረም ተጠቁመዋል። ከጥያቄዎቹ መካከል አንዱ የሆነውና በተደጋጋሚ ሲነሳና ሲያከራክር የነበረው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም እንዲከበር የሚለው ጥያቄ የደርሰዋል የሚል መሆኑን ተጠቅሷል። አቶ ለማ መገርሳ ጥያቄውን ለፌዴራል መንግስት መላካቸውንና መልስ እየተጠባበቁ እንደሆነ መናገራቸው ተዘግበዋል። የጨፌ አባላት ያነሱት የኦሮሚያ ክልል ከአዲስ አበባ ያለውን ልዩ ጥቅም ጥያቄ አሁን ብቻ ሳይሆን በተለያዩ መድረኮች ስነሱ እንደነበረ አቶ ሀብታሙ አስታውሰው፣ ርዕሰ መስተዳደሩ ጉዳዩ በእርጋታ መታየት እንዳለበት መናገራቸውን ተናግሯል። አቶ ለማ መገርሳ ለፌደራል ቀርበዋል ያሉት ጥያቄ መልሱን የሚጠባበቁበትን የጊዜ ገደብ አስቀምጧል ተብሎ ስጠየቁ ከጊዜ ገደብ ጋር በተገናኘ ያነሱት የለም። ዞሮ ዞሮ ግን ለፌደራል የተላከውን ጥያቄ መልስ እንቀበላለን ማለት ሳይሆን ጥያቄው በጥናት ላይ የተመሰረተ መልስ እንዲያገኝ ነው። ይህ ጥናት ደግሞ በተለያዩ መንገዶች መታየት አለበት። ለምሳሌ በፖለቲካና በህግ በኩል ህዝቡንም ሆነ ክልሉን በሚጠቅም መንገድ መታየት አለበት የሚል ነው። መቸኮል የለብንም ጉዳዩ በሰከነ መንፈስ መታየት አለበት የሚል ነው። በ1987 ዓ ም የጸደቀው የአገሪቱ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ ኦሮሚያ ክልል ከአዲስ አበባ የማኅበራዊ አገልግሎት ማግኘት የተፈጥሮ ሀብት መጠቀምና የጋራ አስተዳደር የመመስረት መብት እንዲከበርለት ይጠቅሳል። ይሁን እንጂ እስካሁን ይህን ልዩ ጥቅም የሚያስከብር ዝርዝር ህጋዊ ማዕቀፍ እንዳልተዘጋጀለትና ላለፉት አስርተ ዓመታት የክልሉ መንግስት በጉዳዩ ላይ ችላ ማለቱን ባለሙያዎች ይተቻሉ። ይህም ባለመሆኑ ይላሉ ተቺዎቹ፣ ልዩ ጥቅሙን አስመልክቶ ጥያቄ ለሚያነሱት ለመታሰርና ለመሞት ምክንያት ሆነዋል ብለዋል። የጨፌ ስብሰባ አዳማ ሆኖ በቅርበት የሚከታተለው አንድ ስሙ እንዳይጠቀስ የፈለገ የከተማዋ ነዋሪ የጨፌ አባላት እንዲህ አይነት ጥያቄ ማስነሳታቸው በጉባኤው ያልተለመዱ ናቸው ይላሉ። ይሁን እንጂ ርዕሰ መስተዳደሩ አጥጋቢ መልስ አልሰጡም። ከፌደራል መንግስትም ቢሆን መልስ ማግኘቱን ይጠራጠራሉ ሲሉ እኚህ የአዳማ ነዋሪ አክለው ተናግረዋል። ምክንያታቸውንም ሲዘረዝሩ ይሄ ጥያቄ አሁን አይደለም፣ ህገ መንግስቱ ላይ ከተቀመጠ ይኸው ሀያ ሶስት ሀያ አራት ዓመት አልፎታል። እንግዲህ ምንድን ነው የኦሮሚያ ክልል ሶስት ነገር ነው ያለው። የህዝቡ ፍላጎት አለ፣ ፌደራሉ ወይ ደግሞ የመንግስቱ የሚፈልጋቸው ነገሮች አሉ እና የኦፒዲ አቅም አለ። ይሄ ሶስቱን ስናስተያየው ነገርየው አሁንም የአዲስ አበባ ጉዳይ አሁን በሚቻለው መንገድ ይፈታል ተብሎ አይጠበቅም። ምክንያቱም የህዝቡ ፍላጎት ምን እንደሆነ ግልጽ ነው፣ ይታወቃል። የኦፒዲ ደግሞ ይሄን ነገር ለማስፈጸም ያለው አቅም በጣም ግልጽ ነው፣ ይታወቃል። ይሄ ማስፈጸም ይሄን ያክል ዓመትም ባልተቀመጡ ነበረ ፈደራሉም ደግሞ ይሄን ነገር እንዲፈጸምለት አይፈልግም። ምክንያቱም ለምንድን አይታወቅም። እና አሁን ችግር የፈጠረው ነገር ምንድን ነው የህዝቡን ጥያቄ በመጠኑ ለመመለስ ኦህዴዶች መሆን ያለበትን በተለይ ከድንበር ጋር የተያያዘ የአዲስ አበባ ክልል ድንበሩ እስከየት እንድረስ መሆን አለበት ምክንያቱም የሚለው አሁን እነሱ ከከተማው ኮንዶሚኒየሞችን አምስት ኪሎ ሜትር ወደ ገጠር ወይ ደግሞ የገበሬውን እንትን አልፎ የሚሰሩበት ቦታ አለ እና የት ድረስ ነው የሚባለው ነገሩ ራሱ ምክንያቱም ሀምሳ ስድስት ሺህ ስኩዌር ኪሎ ሜትር ላይ ታርፋለች ነው የሚለው ስትመሰረት ማለት ነው ነው አሁን ግን ወደ አንድ መቶ ሀምሳ ስምንት ሺ ካሬ ሜትር አድጓልና ይሄ ሁሉ በጣም የሚያወዛግም ነገር ነው። ህጉ ላይ ሲቀመጥ ይሄ ሁሉ ነገር መቀመጥ አለበት። ልዩ ጥቅም የሚባለው ነገር ምንድን ነው? የአስተዳደራዊ ነው የሚገኘው የገንዘቡ ነው ወይስ ሌላ ሌላ ነገርን ያካትታል ወይ ነው? ይሄ ነገር ሁሉ ሊሰራበት የሚገቡ ነገሮች ነኝ። በጉባኤው ወቅት የጨፌ የኦሮሚያ አባላት የኦሮሚያ ክልል የግብር አስተዳደርን ለመወሰን የወጣውን ረቂቅ አዋጅና የጨፌ የኦሮሚያ የአባላትን ስነስርዓት ለማሻሻል የወጣውን ረቂቅ አዋጅ ላይ መወያየታቸው እንዲሁም አዲስ ሹመቶች እንዳጸደቁ አቶ ሀብታሙ ለዶይቼ ቬለ ተናግረዋል።